አሁን በሀገሪቱ ያለው ፖለቲካዊ ሁኔታ ከስሜታዊነት መውጣትንና አስተውሎ መንቀሳቀስን የሚጠይቅ መሆኑን የሁለት ዋና ዋና የተቃዋሚ ፓርቲ መሪዎች አስታውቀዋል። አንዳንድ ትንኮሳዎች ቢኖሩ እንኳ በቶሎ ምላሽ መስጠት እንደሚያስፈልግ ለአባሎቻችንና ደጋፊዎቻችን መመሪያ ሰጥተናል ያሉት የኦነግ ሊቀመንበር ዳውድ ኢብሳ ናቸው። ሰልፍና ስብሰባ የሚካፈሉ ወጣቶች የሌላውን መብት ከሚነኩና ከሚያንቋሽሹ እንዲሁም ግጭት ከሚቀሰቅሱ መፈክሮችና ዘፈኖች እንዲጠነቀቁ የመከሩት ደግሞ የግንቦት ሰባት ቃል አቀባይ አቶ አበበ ቦጋለ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል። ያለፈው ሳምንት አሳዛኝ ክስተቶች መነጋገሪያ ሆነው ቀጥለዋል። በግጭቶች የተፈተነው ይህ አዲስ አበባና የቡራዩ የጸጥታ ሁኔታ ቀድሞ ወደ ነበረበት እንዲመለስ ግን ገንቢ በሆነ ሁኔታ መንቀሳቀስ እንደሚያስፈልግም እየተገለጸ ነው። እንደዚህ አይነቱ እንቅስቃሴ ከስሜታዊነት መውጣትንና አስተውሎ መራመድን የሚጠይቅ መሆኑን በቅርቡ ወደ አገር የገቡ የሁለት ዋና ዋና የተቃዋሚ ፓርቲ አመራሮች ተናግረዋል። ከረጅም ዓመታት ስደት በኋላ በቅርቡ አዲስ አበባ የገቡት የኦሮሞ ነፃነት ግንባር ኦነግ ሊቀመንበር አቶ ዳውድ ይብሳ ከእነዚህ አንዱ ናቸው። ሰሞኑን ከአሜሪካ ድምፅ ጋር ቃለምልልስ ያደረጉት የኦነግ ሊቀመንበር እንደገለጹት አንዱ በሌላው ላይ የሚያሰራጫቸው የተሳሳቱ መረጃዎች በራሳቸው ጥፋት ሊያስከትሉ ይችላሉ። ድርጅታቸው ከዚህ አንጻር እየሰራ ስላለው የሕዝብ ግንኙነት ስራ ጠይቂያቸውም ነው ተከታዩን የመለሱት። ኢትዮጵያ ውስጥ በጣም ረጅም ዓመት ነው የፈጀ ነው በዚህ በፖለቲካ ይሄ አንዱ አንድ ነገር ነበር ሲወረውር ሌላው መመለስ፣ አንዱ ሲወረውር ሌላው መመለስ። እነዚህ ነገሮች በጣም ተደጋግመው መጥተዋል። የሚመለሱ ነገሮች ደግሞ ገንቢ የሆኑ ነገሮች ሳይሆኑ አንዱ የራሱን ለመከላከል የሚያደርገው ነው። አልቸኮልንበትም። በበኩላችን በዚህ ነገር ማጣራቱ የትኛው አካል ነው እውነት እንደተባለው እንደዚህ የሚያደርገው መረጃ መፈለግ፣ ከዛ በኋላ ለአባሎቻችን የሰጠነው መመሪያ አለ። አንደኛ በትዕግስት ወስነን የመጣነውን የሰላማዊ እንቅስቃሴ በትዕግስት መንቀሳቀስ፣ በዛ ላይ የትንኮሳ ወይም ደግሞ የህዝብን ስሜት የሚቀሰቅስ ከዚህ መቆጠብ፣ ችግሮች ካሉ ደግሞ ካለን ኢንፎርሜሽን ችግሮቹን ለመንግስት ሪፖርት አድርገን እንደዚሁም ደግሞ በጎን ሆሪዞንታሊ ማለቴ ነው ሌሎች ድርጅቶች ጋር መረጃ በመለዋወጥ እንዴት ነው ይህ ነገር የሚስተካከለው የሚለውን በዚህ መሄዱ የተሻለ ይመስለናል። መንግስትም በእርግጥ የህዝቡን ሰላም ለመጠ መጠበቅ ግዴታ አለው። መንግስት ብቻ ሳይሆን ህዝቡም አብሮ ይህንን ሰላም መጠበቅ የግድ ወደ ሰላማዊ መንገድ መንቀሳቀስ ግዴታችን ነው ሁላችንም። አልፎ ተርፎ ደግሞ እንዴት አድርገ ነው አጣርተን የት ጋ ነው ችግሩ ያለው ምንድን ነው መፍትሄ የሚለውም ደግሞ አብረን ለመካፈል እንፈልጋለን። ለህዝብ ለመግለጽ የተሳሳተ መረጃ ነው ያለው በዚህ ላይ መግለጫ መስጠት ይህንን ቀስ ብለን እንሄደበታለን ብለናል። አሁን ግን ኃላፊነታችን ለእኛ ህዝብና ለአባሎች ለዚህ የምንሰጠው መረጃና መመሪያ ነው። ይህንን እየሰጠን ነው። ችኮላ እንዳይኖር፣ በስሜት መንቀሳቀስ እንዳይኖር በሰፊው እየሰራን ነው። በሚዲያ ላይ እንደዚህ ዝም ብሎ ነገሮችን የማራገብና አሁንም ወደ ድሮ ከሚመልሰን በጣም እየተቆጠብን ነው። በበኩላቸው አርበኞች ግንቦት ሰባትም ተመሳሳይ ሀሳብ አንጸባርቋል። በተለይ ሰልፍ የሚወጡ ወጣቶች ግጭት ቀስቃሽ የሆኑ መፈክሮች፣ ዘፈኖችና ሌሎች እንቅስቃሴዎች አካል ላለመሆን እንዲጠነቀቁ ነው። የድርጅቱ የስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ አበበ ቦጋላ ያብራሩት። እንግዲህ እንደምታየው ለበጎ ነገር ተብሎ የሚወጡ ሰልፎች ላይ እነዚህ ህብረተሰቡን ሰላምና መረጋጋት ሊያውኩ የሚችሉ ግጭት ሊያመጣ የሚችል አንደኛውን የሚያንቋሽሽ አንደኛውን ደግሞ ከፍ አድርጎ የሚያሳ የሚመለከቱ መፈክሮችን የሚያሰሙ ኃይሎች ከበስተጀርባ ሆኖ የላካቸው የተደራጀው ኃይል የሚከፍላቸውን የገንዘብ ክፍያ አገልግሎት መውጣት የሚያደርጉ ሰዎች ናቸው። እሱ ብቻ አይደለም። አሁን ሰሞኑ እዚህ አዲስ አበባ ከተማ ውስጥ በተደረገ አንድ ሰልፍ ላይ ቡራዊ አካባቢ ደረገው እንግዲያ እንቃወማለን ብለው ወጥቷል የተባለው ላይ ኦሮሞዎች ከአዲስ አበባ ይወጡ፣ የአዲስ አበባ ከንቲባ ስልጣን ይልቀቅ፣ ዶክተር አብይ ስልጣን ይልቀቁ፣ አስዚያዊ ሽግግር መንግስት ይመስረት የሚሉ መፈክሮች ሁሉ ሲስተጋቡ ነበር የሚባል ነገር ሰምተናል ከሚዲያ እነዚህ ነገሮች የትኛውን ድርጅት የሚወክሉ አይደለም አንደኛ ሰላምና መረጋጋት በአገሪቱ ውስጥ እንዳይሆን ሆን ተብሎ እነዚህ ያደራጇቸው ኃይሎች በሰጧቸው መፈክርና ና በሰጧቸው አጀንዳ ነገሮችን ለመረበሽ የሚወጡ ናቸው እና ሕዝባችን በተለይ በደንብ መጠንቀቅ ያለበት ወደ እነዚህ አይነት ሕዝብ ስብስብ የሚሄድ ማንኛውም ወጣት ማንኛውም በዛ ቦታ ላይ የሚገኝ ዜጋ ይሄንን ሂደት ሊያደናቅፍ የሚችል በለውጥ ኃይሎች ላይ የሚያነጣጥር የለውጥ ኃይሎቹን ለማደናቅፍ ወይም ደግሞ ከሕዝብ ጋር ለማጋጨት የሚያስችሉ መፈክሮችም ሆነ ሌሎች እርስ በርስ ለማጋጨት የሚደረጉ መፈክሮች ሲሰሙ ስሜት ውስጥ ሆኖ ያንን እንዳስተጋባ፣ ይልቁንም ያንን መፈክር የሚያስተጋቡትን ኃይሎች በአካባቢያቸው ላሉ የጸጥታ አካላት በመጠቆም ለምን ያንን መፈክር ይዞ ወደዛ ቦታ እንዲመጡ እንዲያስረዱና ማን እንደላካቸው ታውቆ ህጋዊ እርምጃ የሚወሰድበት ሁኔታ እንዲመቻች ጥረት ማድረግ አለባቸው። ጥሪያችንም ይህንን የተመለከተ ነው። ስለዚህ የሚወጡ መፈክሮችና ዘፈኖችን ዝም ብሎ መቀበል የለበትም ነው። ሰልፍ የሚወጣ ሰው ይሄ ከኔ ከወጣሁበት የሰልፍ አላማ ጋ ይገናኛሉ ብሎ ማመዛዘን ይጠይቃል። በትክክል በትክክል አሁን እየተጠራ ይኖራለሁ የለውጥ ኃይሉ እያለ ያለው አንድ ነው ነው። አንድ ባለማሆናችን ነው ያለፈው 27 አመት ከፍተኛ ዋጋ የከፈልን ነው። እርስ በርስ የምንባላበት ሁኔታ ተፈጥሮ ሶማሌና ኦሮሞ መካከል በጉጂና በገዶ መካከል፣ በተለያዩ ቦታዎች ሲደረጉ የነበሩ ማፈናቀሎች፣ እርስ በርስ መገዳደሎች የነበረው ክፍፍል ውጤቶች ናቸው። አሁን ያ ክፍፍል አላዋጣንም እና አንዱ ነን፣ አገራችንን ወደ ተሻለ ስርዓት እናሸጋገር። እኛ የአንድ አገር ህዝቦች ነን። በአንድ አገር ውስጥ የምንላይበት ቋንቋ የምንላይበት ሃይማኖት ብኖር በጋራ የምንጠቀምበት ከፍተኛ የሆነ ጠቀሜታ አለ። ከጠቀሜታች ሁሉ ደግሞ ማህበራዊ ዋስትናችን ደህንነታችን ከሁሉም የበለጠ ነው እና እርስ በርስ የሚያጋድለን እርስ በርስ የሚያጋጨን እርስ በርስ እንድንደባደብ የሚያደርግ ማንኛውም ግጭት የዚህ ለውጥ አካል አይደለም። በቡራዩና በአዲስ አበባ የተከሰቱት ሁኔታዎች የበርካቶች ህይወት እንዲጠፋ ምክንያት ሆነዋል። በአዲስ አበባ ብቻ የ28 ሰዎች ህይወት መጥፋቱን የከተማዋ ፖሊስ ኮሚሽነር በትናንትናው ዕለት አስታውቀዋል። የከተማዋ የጸጥታ ሁኔታ የተረጋጋ ቢመስልም ቀጣይ ሂደቶችና ክንውኖች ምን መሆን እንዳለባቸው ግን የተለያዩ አስተያየቶች እየተሰጡ ነው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ